የዲደብሊው ዜና። በቅድሚያም ዋና ዋና ርዕሶቹ፣ በሶማሊያ በተሽከርካሪ ውስጥ የተጠመደ ቦምብ ፈንድቶ ስምንት ሰዎች ሞቱ። በፍንዳታው 16 ሰዎች ቆስለዋል። የቀድሞው የሱዳን ፕሬዝደንት ኦማር ሐሰን አልበሽር በሚቀጥለው ሳምንት ፍርድ ቤት እንደሚቀርቡ የሀገሪቱ ዋና አቃቤ ሕግ ገለጹ። በአልበሽር ላይ ሲካሄድ የቆየው ምርመራ መጠናቀቁንም ተናግረዋል። በሳውዲ አረቢያ የሚመራው ወታደራዊ ጥምረት በየመን የሁቲ አማጽያንን ይዞታ በአውሮፕላን ደበደበ። ጥቃት ከተፈጸመባቸው መካከል የሁቲ የአየር መቃወሚያ ስርዓት ይገኝበታል። ዜናው በዝርዝር በሶማሊያ መዲና ሞቅዲሾ በተሽከርካሪ ውስጥ የተጠመደ ቦምብ ዛሬ ፈንድቶ ስምንት ሰዎች ሲሞቱ 16 ሰዎች መቁሰላቸውን የአደጋ ጊዜ ሠራተኞች ገለጹ። በመዲናዋ ሁለተኛ ቦምብ ቢፈነዳም ጉዳት አላስከተለም። አብዱላሂ ሚሬ የተባሉ የዓይን እማኝ በምክር ቤቱ ሕንፃ አቅራቢያ ከደረሰው ፍንዳታ በኋላ የአራት ሰዎች አስክሬንና በፍንዳታው የቆሰሉ አራት ሰዎችን መመልከታቸውን ተናግረዋል። ፍንዳታውን ተከትሎ ፖሊስ መንገዱን መዝጋቱንና አምቡላንሶች ወደ ስፍራው ሲመላለሱ ማየታቸውን ለፈረንሳይ ዜና አገልግሎት ገልጸዋል። አሚን የአምቡላንስ አገልግሎት የተሰኘው ድርጅት በፍንዳታው ስምንት ሰዎች መገደላቸውንና ሌሎች 16 መቁሰላቸውን አስታውቋል። ወደ ሞቃዲሾ አየር ማረፊያ በሚወስደው መንገድ ላይ ፈንጂዎች የተጠመዱበት ሌላ ተሽከርካሪ ዛሬ መፈንዳቱን የጸጥታ ምንጮች ለዜና አገልግሎቱ ጨምረው ገልጸዋል። የቲዮታ ስሪት መኪናውን የለዩት በኬላ ላይ የነበሩ የጸጥታ ኃይሎች በከፈቱት ተኩስ በተሽከርካሪ ውስጥ የነበረውን ሰው መግደላቸውንና ያንን ተከትሎም ፍንዳታው መከሰቱን ምንጮቹ ገልጸዋል። በፍንዳታው የደረሰ ጉዳት አለመኖሩን አክለዋል። የሶማሊያው ታጣቂ ቡድን አልሻባብ ለሁለቱም ፍንዳታዎች ኃላፊነቱን ወስዷል። ከሁለት ወራት በፊት ከስልጣናቸው የተገረሰሱት የቀድሞው የሱዳን ፕሬዚደንት ኦማር ሐሰን አልበሽር በሚቀጥለው ሳምንት ችሎት ፊት እንደሚቀርቡ የሀገሪቱ ዋና አቃቤ ሕግ ገለጹ። የአልበሽር ጉዳይ ወደ ፍርድ ቤት የሚመራው ተቃውሞ ለማቅረብ የተሰጡት ቀናት ሲገባደዱ ነው ተብሏል። የሱዳን ዋና አቃቤ ሕግ አልዋሊድ ሳይድ አሕመድ መሐሙድ ዛሬ በሰጡት ጋዜጣዊ መግለጫ ከስልጣናቸው በወረዱት ኦማር አልበሽር ላይ የሙስናና የውጭ አገር ገንዘቦችን የማከማቸት ክሶች መቅረቡን ተከትሎ በሚቀጥለው ሳምንት ፍርድ ቤት ይቀርባሉ ብለዋል። ከክሶቹ ጋር በተገናኘ በአልበሽር ላይ ሲደረግ የነበረው ምርመራ መጠናቀቁንም ገልጸዋል። ዋና አቃቤጉ አልበሽር ችሎት ፊት የሚቀርቡበትን ጊዜ በጥቅሉ ከመግለጽ ባሻገር ትክክለኛ ቀኑን ሳይገልጹ ቀርተዋል። አቃቤጉ በ41 የቀድሞ የመንግሥት ባለሥልጣናት ላይ ከሙስና ጋር የተያያዙ የወንጀል ክሶች እንደተከፈቱም ተናግረዋል። ብዙዎቹ ከመሬት ይዞታ ጋር የተያያዙ ናቸውም ብለዋል። መሐሙድ ከሱዳን ወታደራዊ ሹማምንት ጋር ተገናኝተው መነጋገራቸውንም በዛሬው ጋዜጣዊ መግለጫቸው አስታውቀዋል። ውይይታቸው ያተኮረው በመዲናዋ ካርቱም ተቃዋሚዎች በሰፈሩበት አካባቢ ያሉ ወንጀለኞችን ለማስወገድ በተያዘው እቅድ ላይ እንደሆነም አስረድተዋል። በእቅዱ ላይ የፍትህ አካላት ስለሚኖራቸው የቁጥጥር ሚና መነጋገራቸውንም ገልጸዋል። ተቃዋሚዎችን የመበተን ሐሳብ በውይይቱ ላይ አልተነሳም ሲሉ ለጋዜጠኞች ተናግረዋል። በኬንያ ከመንገድ ዳር የተቀበረ ፈንጂ ፈንድቶ ቢያንስ አስር የፖሊስ መኮንኖች ሞቱ። ፈንዳታው የደረሰው ኬንያ ከሶማሊያ ጋር በምትዋሰንበት ድንበር አቅራቢያ ነው። ስማቸው እንዳይገለጽ የጠየቁ የኬንያ ባለስልጣናት ለአሶሴትድ ፕሬስ እንደተናገሩት 13 የፖሊስ መኮንኖችን የጫነ ተሽከርካሪ ከመንገድ ዳር የተቀበረ ፈንጂ ላይ ከወጣ በኋላ ቢያንስ አስር ፖሊሶች በፍንዳታ ተገድለዋል። የፖሊስ መኮንኖቹ ትላንት አርብ በዋጂር አውራጃ ተጠባባቂ ፖሊሶችን ያገቱ ታጣቂዎችን ሲያድኑ የነበሩ ናቸው። ማንነታቸው ያልታወቀ ታጣቂዎች በዋጂር ሰሜናዊ ምስራቃዊ ክፍል የሚገኘውን ኮንቶን ማዕከል ትላንት ካጠቁ በኋላ ሶስት ተጠባባቂ ፖሊሶችን አግተው መውሰዳቸውን የሀገሪቱ ፖሊስ አስታውቆ ነበር። የሶማሊያው ታጣቂ ቡድን አልሸባብ ለገታው ኃላፊነቱን ቢወስድም ከዛሬው ጥቃት ጀርባ እጁ ይኑርበት እንደው እስካሁን የተገለጸ ነገር የለም። የሱማሊያ እስላማዊ ታጣቂ ቡድኖች የዛሬው አደጋው በደረሰበት አካባቢ በኬንያ የጸጥታ ኃይሎች ላይ ተደጋጋሚ ጥቃት ሲፈጽሙ ቆይተዋል። የኬንያ ወታደሮች ሱማሊያ ከሀገራቸው ጋር የምትዋሰንበትን ደቡባዊ ክፍል ከጎርጎሮሳዊ 2011 ዓ.ም ጀምሮ መቆጣጠራቸው ይታወሳል። ይህ ዶይቸ ቬለ ዲ ደብልዩ ራዲዮ ጣቢያ ነው። በታንዛኒያ ሲያወዛግብ የቆየው የኤሌክትሪክ ኃይል ማመንጫ ግድብ ግንባታ ዛሬ ተጀመረ ግድቡ በተባበሩት መንግስታት በቅርስነት በተመዘገበ ጥብቅ የተፈጥሮ ክልል ውስጥ የሚካሄድ ነው የታንዛኒያ የኃይልና ማዕድን ሚኒስትር ሜድሬድ ካላማኒ ዛሬ ባወጡት መግለጫ ግንባታውን ለሚያከናውነው ድርጅት ለሥራው የሚያስፈልገውን ዝግጅት እንዲያደርግ ስድስት ወራት ሰጥተነው ነበር እርሱ በማለቁ አሁን የግንባታ ሥራው መጀመር አለበት ብለዋል በ39 ቢሊዮን ዶላር ስቲግለር በተሰኘው ሸለቆ የሚገነባውን ግድብ የኮንስትራክሽን ስራዎች የሚያከናውኑት ሁለት የግብፅ ድርጅቶች ናቸው። የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ በሲሎስ ጥብቅ የተፈጥሮ ክልል የሚገነባው ግድብ በጥብቅ እንደሚያሳስበው ባለፈው ታህሳስ ወር ገልጾ ነበር። ዩኔስኮ የተፈጥሮ ክልሉን በጎርጎሮሳዊው 1982 ዓ ም በዓለም አቀፍ ቅርስነት መዝግቦታል። የአካባቢ ጥበቃ ተሟጋቾች የግድቡ ግንባታ የበርካታ እጽዋትንና እንስሳት መገኛ በሆነው የተፈጥሮ ክልል ላይ ጉዳት ያስከትላል ሲሉ ይተቻሉ። የታንዛኒያ መንግስት በበኩሉ ግድቡ በሀገሪቱ በቂ ኃይል ለማቅረብ አስፈላጊ ነው ሲል ትችቱን ይከላከላል። በሳውዲ አረቢያ የሚመራው ወታደራዊ ጥምረት በየመን የሁቲ አማጽያን ይዞታን በአውሮፕላን ደበደበ። ጥምረቱ የአየር ድብደባውን የፈጸመው በየመን መዲና ሰና በሚገኙ ቦታዎች ነው። የሳውዲ አረቢያ መንግስታዊ የቴሌቪዥን ጣቢያ ዛሬ እንደዘገበው ጥቃት ከተፈጸመባቸው መካከል በሁቲ ቁጥጥር ስር ባለው የከተማይቱ ክፍል የሚገኝ የአየር መቃወሚያ ስርዓት አንዱ ነው። የዛሬው ጥቃት በኢራን ይደገፋሉ የሚባሉት የሁቲ አማጽያን ባለፈው ረቡዕ በሳውዲ በሚገኝ የአየር ማረፊያ ለፈጸሙት የሚሳይል ጥቃት አጸፋ ነው ተብሏል። አብሃ በተሰኘው የአየር ማረፊያ ላይ በተፈጸመው በዚህ ጥቃት 26 ሰዎች መቁሰላቸውን የሳውዲ አረቢያ ባለሥልጣናት አስታውቀዋል። ዓለም አቀፉ የሰብዓዊ መብት ተቋም ሁማን ራይትስ ዋች በሰው አልባ አውሮፕላን ድሮን የታገዘውን የአማጽያኑን ጥቃት የጦር ወንጀል ሲል ትናንት ማምሻውን ባወጣው መግለጫ ፈርጆታል። ተቋሙ ሁቲዎች በሳውዲ አረቢያ የሲቪል መገልገያ መሠረተ ልማቶችን ከማጥቃት እንዲቆጠቡም አሳስቧል። የሂውማን ራይትስ ዋች የመካከለኛው ምስራቅ ምክትል ዳይሬክተር ሚካኤል ፔጅ የሳውዲ መራሹ ጥምረት በየመን የሚፈጽመው ሕገ ወጥ የአየር ጥቃቶች ሁቲዎች በሳውዲ ሰላማዊ ሰዎች ላይ የሚፈጽሙትን ጥቃት ተቀባይነት እንዲኖረው በፍጹም አያደርግም ብለዋል። የሆንግ ኮንግ መንግስት በወንጀል የተጠረጠሩ ግለሰቦች ለቻይና ተላልፈው እንዲሰጡ የሚደነግገውን የሕግ ረቂቅ ለጊዜው ተግባራዊ እንዳይሆን አገደ። የሕግ የህግ ረቂቁን ተቃውሞ አደባባይ የወጡ ተቃዋሚዎች ግን እርምጃው በቂ አይደለም በሚል ተቃውሟቸውን እንደሚቀጥሉ ውዝተዋል። የሆንግ ኮንግ ዋና ሥራ አስፈጻሚ ካሪ ላም የሕግ ረቂቁ ተግባራዊነት እንደሚዘገይ ዛሬ ለጋዜጠኞች በሰጡት መግለጫ አስታውቋል። በተቻለ ፍጥነት ሕግና ስርዓትን ማስከበርና መረጋጋትን ማስፈን አለብን። የህግ ረቂቁን ሁለተኛ ንባብ በህግ አውጩ ምክር ቤት በተያዘለት ጊዜ ከማካሄድ ይልቅ ቆም ብለን ማሰብ ይኖርብናል ብለዋል። ዋና ሥራ አስፈጻሚዋ ላም ቀጣዩ ሂደት የሚወሰነው ከተለያዩ አካላት ጋር ከሚደረግ ውይይት በኋላ እንደሆነም ገልጸዋል። የመሪዋን ማስተማመኛ ያልተቀበሉት ተቃዋሚዎች ለነገ የጠሩትን ሰልፍ ከማካሄድ ወደ ኋላ እንደማይሉ ተናግረዋል። ተቃዋሚዎቹ ዋና ሥራ አስፈጻሚዋ የህግ ረቂቁን ከናካቴው ከተግባራዊነት እንዲያግዱ፣ ፖሊስ በተቃዋሚዎች ላይ ለወሰደው እርምጃ ይቅርታ እንዲጠይቁና ስልጣናቸውን እንዲለቁ ይሻሉ። በሆንግ ኮንግ ባለፈው ረቡዕ ሰልፍ የወጡ ተቃዋሚዎች ከፖሊስ ጋር ተጋጅተው 22 ፖሊሶችን ጨምሮ 80 ሰዎች ተጎድተዋል። አወዛጋቢውን የህግ ረቂቅ በመቃወም ባለፈው ሳምንት በተካሄደ ሰልፍ በሚሊዮን የተገመቱ ሰልፈኞች አደባባዮችን አጥለቅልቀው ውለዋል። ይህ ዶይቸ ቬለ ዲደብሊው ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ። በሱማሊያ በተሽከርካሪ ውስጥ የተጠመደ ቦምብ ፈንድቶ ስምንት ሰዎች ሞቱ። በፍንዳታው 16 ሰዎች ቆስለዋል። የቀድሞ የሱዳን ፕሬዚደንት ኦማር ሐሰን አልበሽር በሚቀጥለው ሳምንት ፍርድ ቤት እንደሚቀርቡ የሀገሪቱ ዋና አቃቤ ገለጹ። በሳውዲ አረቢያ የሚመራው ወታደራዊ ጥምረት በየመን የሁቲ አማጽያን ይዞታን በአውሮፕላን ደበደበ። ዜናው በዚሁ ተጠቃሏል። ሰላም